ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ደግ ለከጀሉ ፍቅር የሚፈልቅበት የነካኩት እንዲሁ ክፉ ዛር ያለበት እምየባል ሀገር የጥጋቡ ጌታ ማሩ ባላገሩ በሺዎች የሚቆጠሩ የበይነ መረብ ላይ አሳሾች የሚመለከቱት ተከታታይ የኮሜዲ ትርኢት ነው። ትርዒቱ ማሩ የተሰኘን ባላገር ይከተላል። ማሩ ከከተማ ሊጎበኘው በመጣ ወጣት አማካኝነት ጥያቄዎች ይቀርቡለታል። ለጥያቄዎቹ የሚሰጣቸው መልሶች ለተመልካቾች የሳቅም የቁም ነገርም ምንጭ ናቸው። ለዚያም ይመስላል በሚሊዮኖች የሚቆጠሩ ተመልካቾችን መንፈቅ ባልሞላ ጊዜ ማግኘቱ እኔም እንደ ከተማ ሆናለሁ ብሎ አሁን ይሄን ጫት ቶንቧሃ ቴያጤስ ያጤስ ያጤስ ሆንቧሃ የኋላ ኋላ እንዲሁም እየነሆለለ መጣ፣ እየነፈጨለ መጣ። ምን እያለ ነፈጨለ? ምን ማለት ነው ነሆለለ? ነፈጨለ? ጅል ሆነ። ማሩ ባላገሩ የተሰኘውን ገጸ ባህሪ ተላብሶ የሚጫወተው ስንታየው መሐመድ ነው። ስንታየው የምሽቱ እንግዳችን ሲሆን ስለ ትርኢቱ አጀማመር አስቀድሞ ይነግረናል። በየጣልቃ ውጡ ሙዚቃዎችንም እንገባበዛለን። ሰናይ ምሽት። ፕሮግራም ስንጀምር ያው አብዛኞቻችን የዘር ግንዳችን ገጠር ነው፣ ሁላችንም እንደምናውቀው በተለይ ደግሞ በገጠሩ ማህበረሰብ ውስጥ ያሉ ወግና ባህሎች አሉ። እነዚህም ወግና ባህሎች ማህበረሰቡ በተለያዩ ይሄ የግሎባላይዜሽኑ ውጤት ትንሽ ወደኋላ ያሉትን ነገሮች እንድንረሳቸው አድርጎናል ብያምናለሁ እና እሱን አትሊስት ከዚህ በፊት የነበረውን ነገር አሁንም በገጠሩ ማህበረሰብ ውስጥ ያሉ ባህላዊ እውነቶችን ማውጣት በጣም አስፈላጊ እንደሆነ በማመን ነው ወደ ማሩ የገባ ነው። እና ከዚህ በፊት ደሴ ላይ በጣም ብዙ ማህበራትና ክበባት ነበሩ። እዛ ውስጥ የምንሳተፍ ልጆች ነን። እንግዲህ ከዛ ውስጥ ነው የወጣሁት። እና በዛ ምክንያት ነው ወደ ማሩ ባላገሩ የወሰር ነው ሬዲዮ ላይም ከዚህ በፊት ፋና ውስጥ ነው የምሰራው እና እዛ ላይ ለአንድ ሁለት ዓመት ያህል በሬዲዮ ፕሮግራሙ ስናቀርበው ቆይተናል እና ማህበረሰቡ በጣም ተቀባይነት ስለነበረው ለምን ወደ ሙቪ አንቀይረውም በሚል ነው እንግዲህ ጀምረ ነው እንዳልከው፣ በሶስት ወር ጊዜ ውስጥ ከሶስት ሚሊዮን በላይ ቪዋይ ቶታል ቻናሉ እና በደንብ ተቀባይነትን ያገኘ ስራ ነው ብለን ነው የምናስበው። ባላገሩ ማሩ የተለያዩ ማህበራዊ ጉዳዮችን ያነሳል ይጥላል። ትኩረት የሚያደርግባቸው ልዩ ጉዳዮች አሉ ወይ ወይንስ ሰሞነኛው ባመጣቸው ጉዳዮች ላይ ነው ሀሳቡን መስጠት የሚቀናው? አው ስንነሳ መሰረታችን እነዚህ ማህበራዊ ኢሹዎችን ማንሳት ነው። ማህበራዊ ጉዳዮችን ከዚህ ከፖለቲካ እና ከኢኮኖሚያዊ ጉዳዮች ወጣ ብለን ማህበረሰቡ ውስጥ በእውነት የሚሰሩ ነገሮችን ባህላዊ እውነቶችን ማህበራዊ ግንኙነት ላይ መሰረት ያደረጉ እንቅስቃሴዎችን ለማንሳትም ነው አስበን ወደዛ ውስጥ የገባ ነው። እግረ መንገዳችንን እንግዲህ ወቅታዊ ጉዳዮች ያጋጥማሉ። ፖለቲካ ነጻ የሆኑ ማህበራዊ ገጠመኞችን እናነሳበታለን፣ ክሪቲሳይዝ እናረግበታለን። በማህበረሰቡ ዘንድ ያሉ መስተጋብሮችን ደግሞ አሁንም ድረስ ያሉ ከዚህ ቀደም የነበሩ ባህላዊ እሴቶችንም እንደዚሁ እያወጣን ለናፈቃቸው ሰዎች እናስተዋውቅበታል እናቃለን ብዙ የምናጠነጥነው እንግዲህ ማህበራዊ የሆኑ ሰ ጉዳዮችን እግረ መንገዳችንን ደግሞ ወቅታዊ ነገሮችንም አብረን እንጨምርበታለን። የመጀመሪያውን ክፍል ስራ የተመለከቱ ሰዎች እውነተኛ ባላገር የምትመስላችሁ ይመስለኛል። ትወናውን አሳማኝ ለማድረግ ስለሄድክበት የዝግጅት ምዕራፍ ጥቂት እስቲናውራ። እንዴት የባላገሩን ዘዬ ለመማር ቻልክ? የትወና ዝግጅት ውስጥ ምን ይመስል ነበር? አረፍ ጥያቄ ያው ደሴ ውስጥ ነው የምንኖረው ደሴ አካባቢው እንደዚህ የወሎ ዘይ የሚገርበት አካባቢ ነው። ማህበረሰቡ ለስራም፣ ለገበያ፣ ለተለያዩ ጉዳዮች ወደ ደሴ ይመጣል እና የእነሱን አኗኗር ብዙ ሩቅ አይደለም ለእኛ። በሁለተኛ ደረጃ እኔ ለረጅም ጊዜ ገጠር ውስጥ በየቀበሌው ስራዎችን እሰራ ነበር እና ማህበረሰቡን አኗኗር በደንብ አውቀዋለሁ። እንደኩ የቲያትር ሩቅ አይደለሁም፣ ግን ስልጠናዎችን ወስደ ነበረ፣ ቀደም ባለው ጊዜ በተለይ እንደ ኢትዮጵያ አቆጣጠር በአስራየሰማናዎቹ መጨረሻ ዘጠናዎቹ መጀመሪያ አካባቢ ብዙ ማህበራትና ክበባት የከተማ ውስጥ በብዛት ነበሩ እና እዛ ውስጥ የሚሳተፍ ስለነበረ የክረምት ኮርስ የሚባል አለ። ነብሱን የማረውና ነጋሻ ባ ተመኩሪያም ጨምሮ ከአዲስ አበባ በጣም በርካታ የቲያትር ባለሙያዎች እዚህ እየመጡ ስልጠና ይሰጡን ነበር እና እዛ ስልጠና ውስጥ ተለማምደን ያደግ ነው። ብዙ ስራዎችም ስንሰራም ነበር። አብዛኛው ማህበረሰብ እንግዲህ ሁላችንም እንደምንለው ከሰማኒያ ከመቶ በላይ ገጠር ውስጥ ነው የሚኖረው ብለን የምናስበው። በዚህ በወሎ አካባቢ ደግሞ በጣም ብዙ የህብረተሰብ ክፍል ብዙ ተዝቆ የሚያልቁ ባህሎችን የሚያንቀሳቅስ ህብረተሰብ ያለበት አካባቢ ስለሆነ እንደው ይሄንን ነገር ለሌሎች ማስተዋወቅ ይገባናል የሚል ስሜት ውስጥ ነበረ ከድሮ ከመጀመሪያው ጀምሮ እና እዛም ገጠር ላይ ስሰራ አንዳንድ ነገሮችን እመለከት ነበረ እና በተለይ ትምህርቴም ደግሞ ወደዛው ጠጋ እንዲል በተለይ ሁለተኛ ዲግሪ ስሰራ እነዚህ ባህላዊ ጉዳዮች ላይ ነበር የሰራሁት ሪሰርች እና እነሱ እነሱን በማየት አጋጣሚ በደንብ ሪያሊቲ ሾውን እንዲሆን እውነተኛውን የማህበረሰቡን የአርሶ አደሩን ወግና ባህል በደንብ ማየት አለብን በሚል ብዙ ትሬኒንግ አድርጌበታለሁ። ከዛ በተጨማሪ እንግዲህ መካከላችን በነገር ላይ ያ የተማረም የለ ኖርማል ካሜራማኖች ሁለት ልጆች አሉ። ከዛ እኔ ነኝ ያለሁት እና ብቻዬን ነው የምንለማመደው፣ ብቻዬን ነው የምሰራው። አጋጣሚ ሆኖ ደግሞ ጥሩ ሰርችዋለሁ ይመስለኛል። ስቲል እንርዳው የሚሉ ኮሜንቶች ያለሁ ዩቲዩብ ላይ እና ለምን አንደግፈውም በሬ ለምን አንገዛለትም ሁሉ የሚሉ ሰዎች አሉ። ይሄ ማለት እንግዲህ ጥሩ ሰርችዋለሁ ብዬ አስባለሁ። አጋጣሚ ማን ነው አንተየ? ይመራ ዲም ይመራ አደም አሁን ጠጅ ወዳል። ጠጅ ወዳል አሁን ጠጅ ጠጥተን ትንህል እንዲሁ ጠጁ እንትን ፍቅሮ እቤት ድረስ ይዞት ሄደ። ይት ቤት ራሱ ቤት ድረስ ራሱ ቤት ታይዞ ይሄድና እንዲሁ ልጅ አለው ጥቂት ጥቂት ጥቂት እንትን ይለዋል ይጎነጭዋል

ማሩ ካሜራ ይዞ ሰፈሩን ለሚጎበኘው ጋዜጠኛ ልንለው እንችላለን። ሀሳቡን ሲያጋራ እንሰማለን። የሚናገራቸው ነገሮች ቀድሞ የተጻፉ ናቸው ወይንስ ድንገት የትወና ወይንም ኢምፕሮቫይዜሽን በሚባለው መሰረት የተፈጠሩ ናቸው? አብዛኞቹ የተጻፉ ናቸው፣ ነገር ግን የሚገደብ አይደለም። የተወሰኑ ሀሳቦች ይጻፋሉ። መጀመሪያ ሀሳቡ ዲዛይን ይደረጋል፣ ምን ምን ሀሳብ እንደሚነሳ በዛ ሀሳብ ዙሪያ በባህገሩ የሚነገሩ ቀልዶች አሉ፣ ፈን የሚፈጥሩ ነገሮች አሉ፣ ሀሳቦች አሉ። ከዛ ካነሳነው ርዕሰ ጉዳይ ጋራ ግንኙነት ያላቸውን ነገሮች እናነሳለን። እነሱ በደምብ ተጽፈው የተዘጋጁ ናቸው። ግን ሊገደብ ስላልሆነ የሚጠይቀው ጋዜጠኛ በሚጠይቀው ጊዜ አንዳንድ ነገሮችን ይፈጥራል። ለምሳሌ አንዳንድ ቃላቶችን ብነግርህ ማህበረሰቡም ውስጥ አንዳንዶቹ የሌሉ የሚመስሉ ቃላቶች አሉ። ለምሳሌ መጀመሪያው ላይ ወይ ሁለተኛው ይመስለኛል ኢፒሶድ ላይ ሽምሽሚት ጭምጭሚት ምናምን ይላል። አሁን እነዚህ እዚህ ወሎ አካባቢ ሳይሆን ወደ ጎጃም አካባቢ የሚነገሩ ቋንቋዎች ናቸው። እና አንዳንዴ ከጻፍነውም ውጭ የምንጨማምራቸው በደንብ የሚመለከተውን ሰው የበለጠ ሊስብ የሚችሉ ነገሮችን እንጨምራለን። በዋናነት ግን ሀሳቦቹ ተጽፈው ነው በስክሪፕት መልክ ተጠንተው ወደ ቀረጻ የምንገባው ማለት ነው። አድማጮቻችን ከወጣቱ ከያኔ ስንታየው መሐመድ ማሩ ባላገሩ ጋር የጀመርነው ቆይታ ከደቂቃዎች በኋላ ይቀጥላል። አሁን አጫጭር ዓለም አቀፍ ኪነጥበባዊ ዜናዎችን እናሰማችኋለን። የብሪታንያው ኮልድ ፕላይ ባንድ አዲስ ነጠላ ዜማውን መለቀቅ ልዩ ምክንያት በማድረግ ለየት ያለ ነገር አድርጓል። ባንዱ ሃየር ፓወር የተሰኘውን ሙዚቃውን በጠፈር ላይ እንዲደመጥ አድርጓል። የባንዱ አባላት ከዓለም አቀፉ የጠፈር ጣቢያ ጋር በመተባበር ከመሬት በብዙ ሺህ ማይሎች ርቆ ከሚገኘው የህዋ ሳይንስ ተመራማሪ ቶማስ ፐሴት ጋርም ተጫውተዋል። ካለበት ሆኖ ሙዚቃውን እንዲያዳምጥም አድርገውታል። ከዓለም የቲያትር መናገሻዎች አንዷ የሆነችው ኒውዮርክ ቲያትሮችን ዳግም በሙሉ አቅም ማሳየት የምትጀምርበትን ጊዜ ይፋ አድርጋለች። የከተማዋ ከንቲባ አንድር ኮሞ ረቡዕ ዕለት ኒውዮርክ ከመጪው መስከረም ጀምሮ የመድረክ ትርኢቶችን በሙሉ ተመልካች ፊት ማሳየት እንደምትጀምር በትዊተር ገጻቸው በኩል አስታውቀዋል። ትኬቶች መሸጥ ጀምረዋል። የቲያትር አፍቃሪዎች በኮሮና ወረርሽኝ ምክንያት 18 ወራት ተራርቀው መክረማቸው ይታወሳል። በሱዳናውያን ወጣቶች የተሰራው የሃንድፉል ኦፍ ዴትስ አጭር ፊልም የአሪዞና ዓለም አቀፍ ፊልም ፌስቲቫልን የዳኞች ሽልማት ወስደዋል። በሐሺም ሐሰን የተዘጋጀው ፊልም መሐሚድ የተሰኘ ታዳጊ ከተፈጥሮና ከአካባቢው ሰዎች ጋር ያለውን ልዩ ቁርኝት ይከተላል። በሳማ በቆንትር በጋም በጋሬጣ በሾተ ከበሻ በዚህ ሳምንት ሙዚቃዎቻቸውን ለአድማጭ ካደረሱ ወጣት ኢትዮጵያውያን ድምፃውያን መካከል አንዱ አዲስ ለገሰ ነው። ቀደም ብለው ምኔ ከወስናቸው የተጫወተውን የምዕራዊ ስጦት ድርሰት የሆነውን አንቺ የእንጆሪ ፍሬን በድጋሚ ተጫውቶታል። ሙዚቃውን በጥቂቱ ሰምተን ወደ ጀመርነው ቆይታ እንመለሳለን። The shore begs the place, Mouta was a gering. The gas in the all, who went to the land. The Aber no und zu, ich weil so, ist ich And the dirty I'm <laughs> <laughs> I was a king. Did you I i አድማጮቻችን በድጋሚ እንኳን ደህና መጣችሁ። የዛሬ እንግዳችን ወጣቱ ከያኔ ስንታየው መሐመድ ማሩ ባላገሩ ነው። ይህ እኛ ዘንድ ያየመጡ እንዴ ሽንኩርት ቲላጡ ቲበጠረቁ ይውላሉ። አሁን እንትን ቢያገኛቸው ዋናው እንግሊዝ ዋናው እንግሊዝ ፈረንጁ ቢያገኛቸው ፈረንጁ እንግሊዙ ቢያገኛቸው አይነ ፍጥጥ ጥርስ ግጥጥ ነበር። እኛ ዘንዲያ ይመጡና ግን እንዲሁ እዛ ላይ እኛ እዛ ላይ ነን አይነት እኛ እንትንን ተስተምረናል እያሉ እንዲሁ ሲያበጣብጡን ይውላሉ ይውላሉ። ማሩ ባላገሩ አሁን ሃያኛ ክፍል ላይ ደርሰዋል። ይህ ቃለ ምልልስ በሚደረግበት ሰዓት ሀያኛው ክፍል ብቻ 65ሺ ሰዎች ተመልክተውታል። የጠበቀውን ምላሽ እያገኘ ይመስለኛል። ለመሆኑ ምን አይነት ለየት ያሉ አስተያየቶች ይደርሱሃል? የመጀመሪያውን ኤፒሶድ አይተው ከሆነ ሚስት እንደሌለው ይናገራል እና አብዛኞቹ ሴቶች ማግባት የሚፈልጉ ጥያቄዎች፣ የጋብቻ ጥያቄዎች ይመጣሉ፣ የፍቅር ጥያቄዎች ይመጣሉ። ከዛ ውጭ ግን አንዳንዶቹ በተለይ ደግሞ የአርሶ አደር ይህን ያህል ለነገሮች አዲስ አይደለም የሚሉ ሀሳቦች አሉ። ነገር ግን ገጠር በጣም ሪሞት የሆነው ኤሪያ ውስጥ ስትገባ ከዚህም የባሰ ነገር ያጋጥመሃል እና እንዳልኩህ በሪሰርች አጋጣሚ ብዙ የገጠር አካባቢዎችን አሰስ ለማድረግ ሞክር ያለው እና ከዚህም የበለጠ ምንም አይነት የቴክኖሎጂ የሌለባቸው ኢቨን ሬዲዮ መስማት እንኳን የማይችሉ አካባቢዎች አሉና፣ አንዳንድ የሚደናገራቸው ነገሮች እዚህ ከተማ እየዋሉ የሚመለሱ ባላገሮችን የሚስሉ ሰዎች እንዲህ ይደናገራል ብለው አስተያየት እና ኮሜንት ያደርጋሉ። እነዚህ ብዙ ችግር የላቸውም በደንብ ማህበረሰቡን ካለማወቅ የሚሰጡ አስተያየቶች ስለሆኑ ብዙ ችግር የለውም። ከዛ ውጭ አንዳንድ አንዳንድ በጣም በሙያው ሉ በኢትዮጵያ ደረጃ በተለይ ቲያትር ላይ ስነ ጽሁፍ ላይ ያሉ ሰዎች የሚሰጡ በሳል በሳል የሆኑ አስተያየቶች አሉ። እነዛም እንደ ግብአት እየተጠቀምን አሁን ይዘናቸው እየቀጠን እየቀርጠን ነው ያለ ነው እና ይሄን ያህል ወጣ ያሉ ሀሳቦች አልተነሱም። አብዛኞቹ ድጋፍ ናቸው፣ ፈን የሚፈጥሩ ናቸው፣ በጣም ደስ የሚል ነው የሚሉ ናቸው። እንደውም አንዳንዶቹ ረስተነው የነበረውም የባላገር ዜ የገጠር አኗኗር እያሳየን ስለሆነ ምስጋና እናቀርባለን የሚሉ በፖዘቲቭ መንገድ ልናያቸው የምንችላቸው ነገሮች ናቸው በብዛት እየመጡ ያሉት። እኔ ከተመለከትኳቸው መካከል የሚያስቁ ጉዳዮች የተነሱበት አለ፣ የሚያሳዝንም አለ። ለምሳሌ ማሩ የሚኖርበት አካባቢ በአንበጣ ከመወረሩ ጋር ተገናኝቶ የሚናገራቸው ነገሮችም አሳዘኝ ናቸው። አንተ ስትተውነው፣ አንተ ስትሰራው እጅግ ስሜት ነክቶ የሰራህባቸው ክፍሎች የትኞቹ ናቸው? ሁሉን መጥቀስ ሊከብድ ይችላል፣ የተወሰኑትን ብታነሳልኝ። የመጀመሪያው በተለይ ከዚህ ከአንበጣ መንጋ መወረር ጋር ተያይዞ ስሜቱ በጣም ከባድ ነበር። እንደ አጋጣሚ በደሴ አካባቢ ነበረ። አንበጣ መንገድ የተከሰተው ወረባቦና ባቲ የሚባሉ ወረዳዎች ላይ ነበር እና እዛም ሄደን የአርሶ አደሩ ስሜት ተጋርተናል። ቀድመን አይተነዋል። አብዛኞቹ የሚያለቅሱ ነበሩ። አብዛኞቹ ምንም ተስፋ እንደሌላቸው የሚያመለክቱ ሀዘናቸው ልባቸውን ፈንቅሎ እስከሚወጣ ድረስ የደረሰ ወረራ ነበር እውነት ለመናገር። እንደውም በርካታ የመንግስት አካላት እና መንግስታዊ ያለሆኑ ተቋማት እዚህ ወሎ ዩኒቨርሲቲ የሚባል አለ፣ ዩኒቨርሲቲ አለ። ከእነሱ ጋር ሆኖ አደጋውን ቀልበስ ባይቻል በጣም ብዙ አርሶአደሮች ጉዳት ይደርስባቸው ነበረ። ሁለተኛ የአርሶ የአርሶአደሩ መጎዳት በቀጥታ የከተማውም ጉዳት ነው የከተመኛውም ጉዳት ነው እና እሱ ካላመረተ እሱ ወደ ገበያ ካላወጣ እኛ እዚህ ቁጭ ብለን እንጀራ እያማረጥን የምንመገበውበት እድል አይኖርም። እና ይሄ በራሱ ሌላ ስሜት የሚፈጥር ነው እና እያንዳንዳችንን የሚጎዳ ስለሆነ ያ ስሜት ትንሽ ከባድ ነበረ። የራሱ የአርሶ አደሩ ስሜትም አብሮ ስለነበረ እኔ ማይቻቸው ስለነበረ በዛ መንገድ የሰራ ነው ኤፒሶድ ነው። ብዙ ተመልካችም ነበረው፣ ብዙ ፊድባክም ነበረው። እንደውም አንዳንዶቹ መርዳት ሁሉ ፈልገው ነበረ። እኔም የምግብ ሀገር እየመስልኳቸው እንርዳው የሚሉ ኮሜንቶች ነበሩ ከውጭም ጨምሮ ማለት ነው እና ትንሽ የሚያሳዝን ኤፒሶድ ነበር። ሌሎቹ እንዳያቸው፣ ብዙዎቹ የሚያስቁ ኤፒሶዶች ናቸው እና ፈታ እያለ የምንሰራቸው ስራዎች ናቸው ያን ያህል እንደው ስሜት ውስጥ ከተው እንደዚህ አይነት እንትን የሚፈጥሩ አይደሉም። የሰይፉንም አይተው ከሆነ በጣም የሚያምር አድርገን የሰራ ነው። የምድርም ብዙ ሰዎች ይጠይቁ ነበር እንደዚህ ሰይፉ ላይ ለምን አይቀርብም ምናምን የሚሉ አስተያየቶች ስለነበሩ እነዛን ለቅመን በደንብ ስሜት ሰጥተን የሰራነው ነበር እና ውስጤን አውጥቼ እንትን ያልኩበት ያን በጣም ነው እንዳልከው እንግዲህ ከሰይፉ በፊት እኛ ቀድመን አቅርበንሃል ስለዚህ የሰይፉን እድል ወስደነዋል አመሰግናለሁ በጣም ምታየው ነው ወረረን ታ አሁን ተላይ የህዲያል ያልሰው ተታች ይሮጣል እንዲሁ እንዴት ተንከራተትን እንዲሁ እንዴት ተንከራተትን ምንድነው ምንድነው እምቢ አለ ሲ ወዴት ይከዳል ገበሬ እኮ፣ ማርዬ፣ እስኪ አታልቅስ፣ ቀስ ብለህ እስኪ ነገር ተወ፣ ለቅሶን ተወው። ገበሬ እኮ ሁሉም ነገሩ ሰብሉ ዘንድ ነው፣ እህሉ ጋር ነው። አባት ቀለቡን፣ የልጆቹን፣ የትምህርቱን፣ የሕክምናውን ሁሉንም ተዙሁ ታዝመራው ነው የሚሰበስ ነው። ስንታየው ከዚህ የኮሜዲ ስራ ባሻገር ጋዜጠኛም እንደሆን ቀደም ብለን ነግረኛል። የጋዜጠኝነትና የትወና ስራውን እንዴት አድርገን የምታቻችለው? ትወናው መንፈስ በጋዜጠኝነቱ ላይ ብቅ እያለ አስቸግሮ አያውቅም ወይ? በጣም ያስቸግራል። እውነት ለመናገር አንዳንዴ በሚዲያ ላይ እንግዲህ እንደምታውቀው ስታንዳርድ የሆኑ ቋንቋዎችን ነው ማውራት የሚጠበቅብህ፣ በጣምም ውስብስብ ያልሆኑ፣ በጣምም ደግሞ ዝቅ ያሉ የመንደር አካባቢ ቋንቋዎችን አትጠቀምም። እነዚህ ዘዬዎችን አትጠቀምም። እና አንዳንዴ ላይቭ የሚመሩ ፕሮግራሞች ላይ ስንገባ ሰዎች ጋር በምናወራበት ጊዜ አንዳንዴ፣ ያው እንደምታውቀው፣ እኔ የምሰራው ፋና ነው እና ፋና አንተም ስለነበርክ ታውቀዋለህ። ብሪፍ እናደርጋለን ያው አንተ የተላለፉትን ፕሮግራሞች ብሪፍ ስናደረግ እዚህ ቦታ ላይ እንደዚህ መጥቶብ ነበር ምናምን ይሉኛል እና ብዙ ጥረት አደርጋለሁ። ሁለቱን ለመለየት ከፍተኛ ጥንቃቄ ለማድረግ እሞክራለሁ። እንዳልከው ግን አንዳንዴ ብቅ ማለቱ አይቀርም። ከዛ ውጪ ሁለቱን ስራዎች ለማጣጣም ጋዜጠኝነት በጣም ትልቅ ፕሮፌሽን ነው፣ ትልቅ ሙያ ነው የራሱ የሆነ እንትን አለው አካሄድ አለው። ስለዚህ በዛ መሰረት ይሄኛውን ጋዜጠኝነት በመለየት የራሴን ጥረት አደርጋለሁ። የምቀረጸውም ብዙ ጊዜ ስራ በማይኖርበት ጊዜ አንዳንዴ ቅዳሜና እሑድ እንደዚህ በፈረቃ ስለሆነ ቅዳሜ ገባው እኔ ተረኛ በማልሆን ጊዜ ወጣ ብለን እንዳርኩደ አካባቢ ብዙ የገጠር አካባቢዎች ስላሉ አንዱ ቦታ ላይ በደንብ ሎኬሽኑ ጠን ተዘጋጅተን ሄደን ተቀርጸን የምንመጣበት ጊዜ አለ። ልምምዱን ግን ማታ ነው የማደርገው ብዙ ጊዜ ቤቴ ውስጥ ዘግቼ በደንብ ለማመዳለው እስክሪብት አነባለው። እንደዚህ እንደዚህ አይነት ነገሮችን የቤት ውስጥ ከስራ ሰአቱ ውጭ ማታ ነው እነዚህ ነገሮችን የማከናውነው። ቤተሰብ አለኝ፣ ማታ የሚያስቸግሩን ልጆች አሉኝ እና እነሱን በማይነካ መንገድ ትንሽ ያጨናንቃል በእርግጥ ግን በተቻሪ መጠን ሁሉንም እንደየንትኑ ለማስኬድ ብዙ ጥረት አደርጋለሁ። ስንታየው መሐመድ ማሩ ባላገሩ በተሰኘው ተከታታይ ኮሜዲ ስራ ትታወቃለህ። ለነበረን አጭር ቆይታ በእጅጉ በእጅጉ አመሰግናለሁ። ከመሰናበታችን በፊት ግን ማሩ ባላገሩ በአሜሪካ በአውሮፓ፣ እንዲሁም በሌሎች ስፍራዎች ለሚገኙ ኢትዮጵያውያን የሚያስተላልፈው መልእክት ካለ ልጠይቀው። እንግዲህ አሁን አለም አቀፍ አሉ

እመኝልሃለሁ መልካም ምሽት ይሁንልህ። አሜን አሜን አሜን። አብራችሁን ስላመሻችሁ በእጅጉ አመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ፣ አምሽተናል። የሳምንት ሰው ይበለን። John, John, to